የዛሬ 15 ዓመት ሲመሰረት ፖርቶ አልጌር ብራዚል ላይ 100 ሺዎችን አሳድሞ ነበረ። በአራተኛ ዓመቱ አራተኛ ስብሰባውን ሲጠራ ደግሞ 120 ሺ ተካፋዮች ነበሩት። የዓለም ማኅበራዊ መድረክ ያኔ ያነሳቸው ሀሳቦች፣ መፈክሮች፣ ያሳተፋቸው ሰዎች ጥራት፣ ጽናትና ብዛት በእርግጥም ዓለምን ለጠቀለለው ካፒታሊዝም ታላቅ ተቃዋሚ፣ ዳቮስ ስዊትዘርላንድ ለሚሰየመው የምጣኔ ሀብት መድረክ ለተሰኘው የሀብታሞች ጉባኤ ደግሞ ዋና ተቀናቃኝ መስሎ ነበረ። ዘንድሮም አብይ መፈክሩ በእርግጥ ጠንካራ ነው ወይም ጠንካራ ይመስላል። ሌላ አይነት ዓለም እንፈልጋለን ይላል። አላማውም ብዙ አልተለወጠም የዓለም ድሆች ከዓለም ሀብት መጋራት አለባቸው ባይ ነው የተሳታፊዎቹ ቁጥር ግን በእጅጉ አሽቆልቁሏል ሃምሳ ሺህ ብቻ ለድሆቹም አጓጊ ተስፋ ሰጪ አማራጭ ለሀብታሞቹ ደግሞ አስጊ አደናቃፊነቱ የመዳከሙ ምልክት ይሆን አይደለም ይላሉ ዳቦ ለዓለም ብሮት ፊር ዲቬልት የተሰኘው የጀርመን ግብረ ሰናይ ድርጅት የበላይ ኃላፊ ዶክተር ሉዊዝ ሽታይንቫክስ ይ ያርን ካለፉት ስምንትና ዘጠኝ ዓመታት ወዲህ በቀጥታ በዓለም ምጣኔ ሀብት መድረክ ላይ ያነጣጠረ ተቃውሞውን ለወጠ። ጉባኤውንም የዓለም ምጣኔ ሀብት በሚደረግበት ወቅት ማድረጉን አቆመ። ይሁንና በአሁኑ ወቅት የመብትና የእኩልነት አቀንቃኞች ሀሳብ የሚለዋወጡበት፣ አዳዲስ ፈጠራዎችን የሚያስተዋውቁበት ጠንካራ መድረክ ሆኗል። ይህ ምናልባት ለተሳታፊዎች ቁጥር ማነስ የመጀመሪያው ምክንያት ይሆን ይሆናል። በሀብታሙ የሰሜን ንፍቀ ክበብና በድሃው የደቡብ ንፍቀ ክበብ መካከል የነበረውን ልዩነት የሚያጠቡ የጋራ ችግሮች መፈጠራቸው ደግሞ ሌላ ምክንያት ሳይሆን አልቀረም። አሸባሪነት፣ የስደተኞች መብዛት፣ የአየር ንብረት ለውጥ አልያም ቀረጥ ማጭበርበር ሀብታሞቹ የሚፈጥሩትና የሀብታሞቹ ችግሮች ብቻ አይደለም። ይህም ለጉባኤተኞቹ ቁጥር መቀነስ ተጨማሪ ምክንያት ሳይሆን አልቀረም። ሌላም አለ። ጉባኤው በኢንዱስትሪ በበለጸገ ሀገር ሲደረግም የዘንድሮው የመጀመሪያው ነው። ሞንትሪያል ካናዳ። ለድሆቹ ሀገራት ጉባኤተኞች ወደ ሀብታሚቱ ሀገር መጓዝ ሲበዛም ከባድ ነው። በሁለት ምክንያት አንደኛው ወጪው ብዙ ነው። ሁለተኛም የመግቢያ ፍቃድ ወይም ቪዛ አያገኙም። የካናዳ መንግስት መንግስታዊ ላልሆኑ የድሃ ሀገራት ድርጅቶች ወይም ለሲቪል ማህበራት ተወካዮች ቀርቶም ለመንግስት ባለሥልጣናት እንኳ የመግቢያ ፈቃድ ወይም ቪዛ ከልክሏል። ዳቦ ለዓለም ከተሰኘው የጀርመን ግብረሰናይ ድርጅት ጋር ተባብረው የሚሰሩ ድርጅቶች ባልደረቦችም ቪዛ ተከልክለዋል። ምክንያቱ አይታወቅም። የምናውቀው የእኛ ተሻራኪዎች ቪዛ እንዲሰጣቸው አመልክተው ፓስፖርታቸውንም ለኤምባሲ ሰጥተው ነበረ። መልስ ግን አልተሰጣቸውም። የገንዘብ እጥረት አንዱ ምክንያት ሊሆን ይችላል። ከእኛ ጋር የሚሰሩት ግን ገንዘብ ችግር እንደማይሆን ግልጽ ተደርጓል። ምክንያቱ ብዙ ነው። በዛም ማነሰ ግን የዓለም ማኅበራዊ መድረክ በ15 ዓመታት ታሪኩ ዝቅተኛውን ጉባኤ ያስተናገደው ዘንድሮ ነው። የመድረኩ ደጋፊዎች ግን የጉባኤተኞቹ ቁጥር ማነስ የመድረኩን ዓላማ የሚያዳክም ሕልውናውንም የሚያቀጭጭ አይደለም ባይ ናቸው።